ህብረ ብሔራዊት በሆነችው ኢትዮጵያ ከቅርብ ጊዜ ወዲህ ለዘመናት የቆየውን በሰላም አብሮ የመኖር ባህል የሚሸረሽሩ ግጭቶች እየተስተዋሉባት ይታያል። በነገው ዕለት በባህር ዳር ከተማ የሚካሄደው የኦሮሞና የአማራ ህዝቦች የውይይት መድረክም ይህንን እየተሸረሸረ የመጣ አብሮ የመኖር ባህል ለማጠናከር የሚያግዝ ነው ሲሉ የአማራ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለዶቸበለ ገልጸዋል። እንግዲህ ዋናው ዓላማው በኦሮሞና በአማራ ህዝብ መካከል የነበረውን ጠንካራ ትስስርና ቁርኝት ማስቀጠል የበለጠ እንዲጠብቅ ማድረግ በሂደቱም ደግሞ የሚፈጠሩ ችግሮችን ሰላማዊ በሆነ ሁኔታ በመፍታት የህዝብ ለህዝብ አንድነት በማጠናከር ሰላምን በማስከበር አንድ ላይ በጋራ የምንገነባባት የምንገነባትን የጋራ ቤታችንን ኢትዮጵያን የመገንባት አላማ ያነገበ ነው ይሄ የምክክር መድረክ በሀገሪቱ በሶማሌ ክልል በኦሮሚያ በቤንሻንጉል በደቡብ የተወሰኑ አካባቢዎች ማንነት ተኮር የሆኑ ግጭቶችና መፈናቀሎች ተከስተዋል እንዲያም ሆኖ ግን አቶ ንጉሱ ግጭቶቹ የህዝብ አይደለም ነው የሚሉት በአጠቃላይ የሚታየው በየቦታው የሚታዩ ግጭቶች በአጠገባ በየአካባቢውም ሄደን እንዳየነው ህዝቡም እንደሚያረጋግጠው ችግሮችንም ለመፍታት የሚያደርገውን እንቅስቃሴ ስንወስድ ግጭቶች በተከሰቱ ጊዜ እንኳን ህዝቡ ግጭቶቹን ለማብረድ የሚያደርገው መተባበር እና አንድነትን ስንመለከት በፍጹም ከቶውንም ግጭቶቹ የህዝብ አይደሉም። ህዝቡን ለማጋጨት የሚደረጉ ጥረቶች በየቦታው አሉ። ግጭቶቹንም ህዝቡ በራሱ መንገድ ለመፍታት የሚያደርገው ጥረት እና በሰላም አብሮ ለመኖር የሚያሳ ያሳየው መተባበርና አንድነት የሚደነቅ ነውም ይላሉ። ከዚህም አኳያ መሰል የህዝብ ለህዝብ ውይይቶች ለሁለቱ ክልሎች ብቻ ሳይሆን ለመላው ሀገሪቱ ህዝብ ያለው ፋይዳ ትልቅ ነው ሲሉ ያብራራሉ። እንደሚታወቀው በሚሊዮኖች የሚቆጠሩ የአማራ ተወላጆች በኦሮሚያ ይኖራሉ። በመቶ ሺዎች የሚቆጠሩ ኦሮሞዎች ደግሞ በአማራ ክልል የራሳቸውን አስተዳደር መስርተው የራሳቸውን ምክር ቤት መስርተው ይኖራሉ። በዚህ ሂደት ደግሞ የአማራና የኦሮሞ ህዝቦች እንደ ሌሎቹ ብሔር ብሔረሰቦችና ህዝቦች ሁሉ ተዋልደዋል፣ ተዛምደዋል፣ ተጋምደዋል። ይሄ መጠናከር አለበት፣ ለሚቀጥለው ትውልድ መተላለፍ አለበት። ሀገር ምን ገነባው በጋራ ስለሆነ በጋራ መመካከር አለብንና ለሰላም ፋይዳ አለው። ለአብረውነታችን ፋይዳ አለው። ለአንድነታችን ፋይዳ አለው። የሚታዩ ችግሮችንም በቅርበት ለመፍታት ምንም ማንም የማይተካው ባይዳለው ምክንያቱም ውይይቱ የህዝብ ነውና፣ በቀጣይም ከሌሎች ብሔሮች ጋር ተከታታይ የህዝብ ለህዝብ ውይይት ለማድረግ ክልሉ ዝግጅት ማጠናቀቁን አቶ ንጉሱ ጨምረው ገልጸዋል። በሁለቱ ህዝቦች መካከል ይህንን መሰል ውይይት በተደራጀ መልኩ ሲካሄድ የመጀመሪያ መሆኑን የጠቀሱት አቶ ንጉሱ የሁለቱ ህዝቦች የአብሮነት ታሪክና ኢትዮጵያን በጋራ ለመገንባት ይጫወቱት የነበረውን ሚና ከአሁኑ ወቅታዊ ሁኔታ ጋር በማዛመድ ምሁራን ጥናታዊ ጽሑፍ ያቀርባሉ ተብሏል። የታሪክ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር አበ ባአያሌው ከጥናት አቅራቢዎቹ መካከል አንዱ ናቸው። እሳቸው እንደሚሉት በውይይቱ ምሁራን መጋበዛቸው ጥሩ ጅምርና ለሌሎች ክልሎችም ምሳሌ የሚሆን ነው። መጀመሪያ ላይ አንደኛው ትል ትልቁና በጎ እርምጃ ምንድን ነው? የሁለቱም ክልሎች ፖለቲካ አመራሮች አይ፣ ምሁራንንም በዚህ ጉዳይ ላይ አሳትፎ ለመስማትም ሀሳብ ለመውሰድም ዝግጁ መሆናቸው አንድ ትልቅ እርምጃ ነው። ሁለተኛው ግን ይሄንን ለማድረግ ዩኒቨርስቲዎቻችን ዝግተዋል። ለምን? በአማራ ክልል ብዙ ዩኒቨርሲቲዎች አሉ። በኦሮሚያ ክልልም እንደዚሁ ብዙ ዩኒቨርሲቲዎች አሉ። የግድ ፖለቲካ አመራሩንም መጠበቅ አልነበረባቸውም። እነዚህ እርስ በርሳቸው በሚያደርጓቸው የጥናት ኮንፈረንሶች፣ እንዲሁም ሌላ የጋራ መድረኮችን በመፍጠር ብዙ ለግንኙነቱ መጎልበት አዎንታዊ አስተዋጽኦ ሊያደርጉ የሚችሉ ነገሮችን ማድረግ ሲቻል እስካሁን ደውለህ ብቻ መታሰቡ ነው። ግን ዞሮ ዞሮ ምንድን ነው ይሄ ነገር በአማራና በኦሮሚያ ክልል መጀመሩ ትልቅ ነገር ሆኖ ለሌሎቹ ምሳሌ መሆን አለበት። በዚህ መድረክ የሁለቱም ክልሎች ርዕሰ መስተዳድሮችና ከ1500 በላይ የሁለቱም ክልሎች ነዋሪዎችና የሀገር ሽማግሌዎች እንዲሁም ምሁራንና የጥበብ ሰዎች ተሳታፊዎች እንደሚሆኑ ተገልጿል። በጉዳዩ ላይ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽሕፈት ቤትን ማብራሪያ ለማግኘት ተደጋጋሚ የስልክ ጥሪ ብናደርግም ሊሳካልን አልቻለም።